ለለውጥ እድል ላይሰጡ ስለሚመርጡ ሁኔታዎችና ቡድኖች ጥያቄዎችን እናነሳለን። ከዚያ በፊት ግን ለችግሮችም ለመፍትሄም ጥናትና ተጨባጭ መረጃዎችን መሰረት ያደረገ ቅድሚያ ስለሚሰጣቸው ጉዳዮች የባለሙያ ድርሻ ቦታ እንዲኖረው በአንድ ንግግራቸው ለቦታው ተስማሚ የሆነ ባለሙያ በእውቀት መሰረት የተደረገ ኃላፊነት እንደሚመጣ ተናግረዋል። በየትኛውም ዓለም እንደምናውቀው መሪዎች የሁሉም ጥያቄዎች መልስ አፍላቂ መሆን የለባቸውም እና በጉዳዩ የተጠበቡ ያጠኑ ቢያንስ የሚያስኬዱ አቅጣጫዎችን ሊጠቁሙ የሚችሉ ሰዎችን በነጻነት ዙሪያቸውን ማስቀመጥ ይችላሉ ወይ? የአቅምም የምርጫም የዝንባሌም ጥያቄዎች አሉበት። ጸዳለካ አንቺን ጀምር። ይህን ነገር ይህንን የሚያመላክቱ ፍንጮች አሉ። መረጃው ያልተረጋገጠ ስለሆነብኝ ነው እንጂ እሳቸው አንዳንድ ምንድን ነው በፖሊሲ ላይ በተለይ አስተዋጽኦ ሊያደርጉ የሚችሉ የተለያዩ ግለሰቦችን ቀርበው የማናገር ፍላጎት እንዳሳዩ አንዳንድ ይህንን የሚጠቁሙ ነገሮች አሉ። ሌላው ቅድም ያልኩት ነገር ላይ ማስመር የምፈልገው ኢህአዴግ በራሱ የምናውቀው ኢህአዴግ አይደለም። በራሱ ሁኔታ መከፋፈል አለ እና በራሱ ድርጅቶች ውስጥ ለውጥ እያመጡ ያሉ ሁኔታዎች አሉ። ለምሳሌ በቀለ ገርባ ከተናገሩት ውስጥ በኦሮሚያ ክልል ውስጥ በተለያዩ ቦታዎች እንደ ተቃዋሚ ፓርቲ ቢሮ እየከፈትን ነው ምንም እያጋጠመን ያለ ችግር የለም ከክልሉ መንግስትም ትብብር እስከ መድረስ የደረሱ ትብብር የሚያክል እየደረሰን ነው ያለው የሚል ኢንፎርሜሽን ተናግረው አይቻለሁኝ ይሄ ምንድን ነው እሱ የሚያሳየው ኢህአዴግ ልክፈት ቢል ምህዳሩን ላስፋው ቢል ከምንድን ነው የሚጀምረው እኛስ የምንጠብቀው ነገር ምንድን ነው ይሄ የመጀመሪያው ስቴፕ የት ነው የሚለውን ነገር ማወቅ ያለብን ይመስለኛል። የመጀመሪያው እርምጃ ከምንድን ነው? ኢህአዴግ እስካሁን ድረስ በተለይ ደግሞ ኢንቴሌክቱዋልስ ወይም ደግሞ በምሁራን ረገድ ያለውን ተሳትፎ አጥፍቶ አጥፍቶ አጥፍቶ አጥፍቶ በራሱ አስተሳሰብ ውስጥ ሲሽከረከር የነበረ ፓርቲ ነው። ለሁሉም ፈላጭ ቆራጭ ብቻም ሳይሆን ሀሳብንም ጭምር ከሌሎች የሚመጡ ሀሳቦችንም ጭምር ሲያጠፋ የነበረ ድርጅት ነው። አገሪቱንም እንደዛ ነው ሲመራ የነበረው። ከምንድን ነው የሚነሳው? የመጀመሪያው እርምጃ ከማን ነው መምጣት ያለብን? ያስ እንዴት ሆኖ ነው ወደ ትልቅ ለውጥ መምጣት የሚችለው? እንደዚህ ነው ወይ እያሰብን ያለ ነው ወይንስ ልክ ኢህአዲግ ሲገዛ እንደነበረ ለውጡ ከላይ ጀምሮ በአንድ ጊዜ ቶፕ ቦቶም የሚባለው ከላይ ጀምሮ በፌዴራል ደረጃ ይሄ ነገር ካልተደረገ በክልል ደረጃ ሊፈጠር አይችልም ከሚል ነው የእኛ አስተሳሰብ የሚመጣው፣ ወይንስ እነዚህ በክልል ደረጃዎች በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል የሚፈጠሩ ነገሮች ተጽዕኖአቸው ምን ያክል ነው፣ ለማዕከላዊ መንግስቱ መለወጥ የሚኖራቸው ተጽዕኖ ምን ያክል ነው የሚለውን ነገር ማየት አለብን ወይ ወደሚለው አስተሳሰብ ነው የመራኝ። ስለዚህ ሁለት ነገሮች ናቸው። አንደኛ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ የተለያዩ የምሁራኖችን የማናገር እቅድ እንዳላቸውና እንደውም የተወሰኑ ርቀት መሄዳቸውን የሰማሁት ኢንፎርሜሽን አለ ማረጋገጥ ያልቻልኩት ስለሆነብኝ ነው አንድ ይሄ ያለ ሁለተኛ እሳቸው ከመጡበትም ክልል ይሁን በስፋት የኢህአዴግ አባል የሆነው ኦፒዲዮ ከክልላቸው ውስጥ እያመጡ ያለው ለውጥ አለ የተቃዋሚ ፓርቲዎችን እንደው ፕሮቴክሽን ባይሰጡም እንኳን ክልላ ባይሰጡም እንኳን ቢሮ ሲከፍቱ የመፍቀድ ይሄ በራሱ ምንድን ነው ነው በኢህአዴግ ውስጥ ተፈጥሮ የማይታወቅ ነው። የተከፈቱ የተቃዋሚ ፓርቲ ድርጅቶችን ቢሮ እየዘጉና የፓርቲ አባላትን እያሰሩ ከመጀመሪያው ጀምሮ እያለ የመጣ ፓርቲ አሁን ከዚህኛው ሁኔታ ከታች ስትመለከተው እንደዚህ አይነት ለውጦች እየተፈጠሩ ነው ያሉት። ይሄ ለውጥ ምን ያህል ተጽዕኖ ሊኖረው ይችላል በማዕከላዊ መንግስት ላይ የዚህ ለውጥ ጥቅም ሲሆን ወይ በማዕከላዊ መንግስት ላይ ለውጥ የሚያመጣው የሚለው ነገር ተስፋ ይሰጠኛል። ይህንን ስናስበው ሊሆን ይችላል የሚል መልስ ስላለኝ ተስፋ ይሰጠኛል። የእሳቸውም እንደዚህ አፕሮች ማድረግ በምሁራን እና በተለያዩ ሲቪክ ማህበራት ወይም ደግሞ የበጎ አድራጎት ማህበራት አቀራረባቸው ተስፋ የሚሰጡ ነገሮች እየታዩ ነው ያሉት። ያ ምንድነው እሱ ኢህአዴግ ብቻውን ችግሩን መፍታት የማይችልበት ትልቅ ደረጃ ላይ የደረሱ እና ግንዛቤ የደረሰ ያላቸው ነው የሚመስለኝ ሳስበው። ብቻቸውን መፍታት እንደማይችሉ ተረድተዋል። ሀያ ሰባት አመት ሙሉ ብቻቸውን የሰሩት ስህተት ነው አሁን የፈጠረው ብቻቸውን መውጣት እንደማይችሉ እየተገነዘቡ ያሉ አመራሮች የመጡ ይመስለኛል በአሁኑ ሰዓት እና ጥያቄህን መልሼው ከሆነ ለውጡ ከምንድን ነው የሚጀምረው? ከየት ነው ማየት ያለብን? የትኛውን ተጽዕኖ ሊኖረው ይችላል የሚለውን ነገር እዛ ላይ እኔ በጥንቃቄ መገንዘብ የሚያስፈልግ ይመስለኛል። መልካም። ተለይቶ የሚታይ አንድ ጥያቄ ያስከትላለሁ። ከዚያ በፊት ግን አሁን ከምታነሷቸው ነጥቦች የሚለጥቅ የሚፈለጉት ለውጦች ተለይተው የሚታወቁ ከሆነ የሚታወቁ አሉ ከሚል መነሻ ነው መሰረታዊ መብትን ያህል ቅርብ የሆኑ ቢያንስ ቅድሚያ የሚሰጣቸው ከፊሎቹ ኢህአዲግ ራሱ በተደጋጋሚ ኃላፊነት የወሰደባቸውን ጨምሮ እነኚህ ለውጦች እንዳይመጡ እንቅፋት የሆኑት ምክንያቶች ተለይተው የሚታወቁ ከሆነ፣ ካልታወቁ እንዲታወቁ ቅድሚያ መስጠት የሚፈለግ ከሆነ ለውጥን የሚፈሩ ወገኖች ግለሰቦች ይሁኑ ቡድኖች፣ ቅድም ያን ሂደት ሊያደናቅፉ የሚችሉ ሁኔታዎችን ስታነሱ ጠቅሳቸዋል። ድሮ ቦታው እንዲቆይ የሚፈልጉ ወገኖች ምርጫ እንደሌላቸው ማወቅ የሚችሉበት ሁኔታ ላይ አልደረስንም ማለት ይቻላል። ለዓመታት የዘለቀ የነውጥ እንቅስቃሴ በቃ የሚለው ጥያቄ ተደጋግሞ መሰማቱ እነኚህ ለውጥን የሰጉ ወገኖች እንኳን እንዲቀበሉት አያስገድድም ወይ? አንዳችሁ ልትጀምሩ ትችላላችሁ ሄኖክና መስፍን። እሺ ቅድም ካልኩት ነገር ጋር የተያያዘ ነው የሚመስለኝ አሉላ። አሁንም የሚፈለገው አጣብቂኝ ውስጥ የገባ አይመስለኝም። ፓርቲው እንደ ኢህአዴግ አሁን የድሮ ኢህአዴግ አይደለም። ያው ቅድም ጸዳለም ተናግራለች። ቢያንስ ኦህዴድ የሚያስተዳድረው ክልል ውስጥ በጣም የተለየ ሁኔታ ተፈጥሯል። በህዝቡና በፓርቲ መካከል የተሻለ መቀራረብ አለ መደጋገፍ አለ። በጣም የተለየ ሁኔታ ነው ያለው እና ያንን ፓርቲ ያቀፈው ኢህአዴግ እና ድሮ እንደፈለገ ባለስልጣናቱን የሚሾም የሚሽር የተመረጠን ሰው ሁሉ የሚቀይርበት ሁኔታ የለም አሁን እና ድሮ ሁኔታ እንዳለ እንደሌለ ምንም የሚያጠያይቅ ነገር አይደለም። ያ በራሱ አጣብቂኝ ውስጥ ሊከቶታል ወይ አሁን የለም። እሱን መናገር ይቻላል። እውነተኛ ለውጥ እንዲመጣ አማራጭ የሚያሳጣ ግፊት ማለት በፍጥነት ለምሳሌ እነዚህን የአስቸኳይ ጊዜ አዋጆን ማንሳት፣ ከዛ በኋላ እነዛን አፋኝ ህጎችን ማንሳት፣ ዜጎች ላይ ግድያ እና ማሰቃያ የተፈጸሙ ወንጀለኞችን ተጠያቂ ማድረግ፣ ከዛ የፖለቲካ ምህዳሩን ማስፋት፣ ለምሳሌ የግል የሚዲያ ተቋማት እንዲጠናከሩ ማድረግ፣ የሰራተኛ ማህበራት፣ የሙያ ማህበራት፣ የሃይማኖት፣ እነዚህ በሙሉ በነጻነት እንዲንቀሳቀሱ የሚያደርግ ፍንጭ መኖር አለበት። በቃ ቢያንስ በግልጽ የሚታይ ለእኔ እንግዲህ እውነተኛ ለውጥ አለ፣ ድርጅቱ ተለውጧል ከዚህ በኋላ ወደምንፈልገው አቅጣጫ እየሄደ ነው የሚል ነገር ለማምጣት የአማራጭ የሌለው ሁኔታ ላይ ተገኝቷል ለማለት እንደዚህ አይነት እርምጃዎች ስር ነቀል እርምጃዎች አሁን ስር ነቀል ሆነዋል። በፊት እንግዲህ ህጎቹ ሁለት ሺ አራት በኋላ ነው የወጡት። እንግዲህ ና ስለዚህ እነዚህ ነገሮች ራሱ ድሮ የነበሩት ነገሮች ማድረግ ስር ነቀል የሚባልበት ደረጃ ላይ ሁሉ ደርሰናል። ያ ሁኔታ አማራጭ የሚያሳጣው ሁኔታ ላይ ደርሷል። ኢህአዴግ እንደ ፓርቲ ለማለት በጣም ነው የሚያስቸግረኝ። ምክንያቱም ምናልባት በአዴን ና በኦዲድ መካከል ትብብር ያለ ይመስላል። በአዴን እንደ ፓርቲ ግን አማራ ክልል ውስጥ ያለውን ሁኔታ ስናይ ክልሉ ህዝብ እና በባህዴን መካከል ያለው ግንኙነት የሚሻከረ የሚታይ ፓርቲ ነው። ህወሀት ህወሀት ነው። እንደምናውቀው ደቡብ ደኢህዴን ለኢህአዴግ የመወገን አዝማሚያ እንዳለው ይታወቃል። እና ከዚህ አንጻር ሲታይ ያለው ጠንካራ ተቃዋሚ ሊባል የሚችል ፓርቲ ውስጥ ኦህዴድ ነው ማለት ይቻላል። ያን ይዞ እስከ መቼ ይቀጥላል አናውቅም። አሁንም ሊሆን የሚችለው ነገር የህዝብ ተቃውሞ በሌለበት ሁኔታ በፓርቲ ውስጥ እስካሁን በታየው አሁንም ይቀጥላል ተብሎ በሚታሰበው እስካሁን ተረጋግቷል ለጊዜው በጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ምክንያት ያ ነገር ከቀጠለ በድርጅቱ ውስጥ የሚከሰተው መከፋፈል እና መሸኩቻ ድርጅቱን አዳክሞት ከዛ በኋላ ወደ እውነተኛ ለውጥ ሊሄድ የሚችልበት አንድ አማራጭ አንድ እድል አለ። በተረፈ ደግሞ ያ ሁኔታ የሀገሪቷ ውስጥ ያሉትን ችግሮች አባብሶ እንደገና ወደ ባሰ ችግር ሊወስድ ይችላል። ስለዚህ በጣም ብዙ ነገሮች በአንድ ጊዜ ሊከናወኑ የሚገባ ይመስለኛል። አሁን በአጭር ጊዜ ውስጥ የሚፈለገው ለውጥ እንዲመጣ ወይም ፓርቲው በደንብ ግፊት ውስጥ ገብቶ ከዚህ በኋላ ከስልጣን መባረር እና እስር ነው የሚጠብቀህ፣ ካልሆነ ደግሞ ራስህን አሻሽለ ለለውጥ ዝግጁ ሆነ ከዛ የመውጫ በር ተሰጥቶ እንዲወጣ። ሁልጊዜ የማስበው ነገር ምንድን ነው ይሄ የሽግግር ፍትህ የሚባለው ትራንዚሽናል ጀስቲስ በጣም ትልቅ የጥናት መስክ ሆኗል እና የእርቅና የእውነት ኮሚሽን ከአርባ በላይ ሀገራት ውስጥ የተከናወነ ነገር ነው እና ወደዛ ሊወስድ የሚችል ሁኔታ ሲፈጠር ነው። እኔ እንግዲህ እውነተኛ ለውጥ መጥተዋል ድርጅቱ አማራጭ አጥቷል ብዬ የማስበው በተረፈ ጊዜ እየገዛ ሊሄድ ይችላል። ምናልባት በሂደት በረዥም ዓመታት እየተዳከመ ተገዝግዞ ተገዝግዞ በማናቀሱ በጣም ሩቅ ነው። እንዲሁ ዝም ብሎ ግምት ብቻ ነው። ለእኔ እውነተኛ ለውጥ መጥቷል፣ በቃ ይሄ ድርጅት አማራጭ የለውም ከዚህ በኋላ ለሁለተኛ ለውጥ ተዘጋጅቷል ብዬ የማስበው ግፊቱ በጣም ጠንክሮ ከየትም ይምጣ እነዚህ ነገሮች ቅድም ያልኳቸው ምህዳሩን የማስፋት የተለያዩ የህዝባዊ እርምጃዎችን የመውሰድ ነገሮችን ሲያካትት ነው ብዬ ነው የማስበው። አሁን ቅድም ጸዳ ላይ ያነሳችው የተቃዋሚ ቢሮ መክፈት እንግዲህ አንድ ፍንጭ ነው፣ ሆኖ ከሆነ በጣም ጥሩ ነገር ነው። እሱም ቢሆን በፊት የነበረ ነገር ነው። ስለዚህ ዋስትና ሊሆነን አይችልም። ለአሁኑ ግን እንደ ጥሩ ፍንጭ ልናየው እንችላለን። መልካም መስፍን፣ በቀደሙት ሀሳቦች ላይ ያለ ተጨማሪ ጥያቄ? አዎ የዚህ ኢህአዴግ እንደ ድርጅት እንዲቀየር በቂ ግፊት ተደርጓል ወይ፣ በውስጡ ያሉ የተለያዩ ፍላጎት ያላቸው ቡድኖች በማስገደድም ይሁን በመደራደር ለለውጥ ተዘጋጅተዋለሁ የሚለው ከሄኖክ ጋር በጣም እስማማለሁ። ኢህአዴግ እንደ ድርጅት ባለፉት ሰባ ስድስት አመታት አጣብቂኝ ውስጥ ሲሆን ማንኛውንም ነገር ከማመን የሰራውን ብቻ ሳይሆን ያልሰራውን ሁሉ ከማመን ወደኋላ ኋላ የማይመለስ ለሚናገረው ቃል ለሚገባው ነገር ምንም ዋጋ የማይሰጥ ድርጅት ነው ስናውቀው። ይሄ ማለት ድርጅት ውስጥ ያሉት ሰዎች እንደ ግለሰብ በሙሉ እንደዚህ ናቸው ማለት አይደለም። ይሄ እንዲሰመርበት እፈልጋለሁ። አሁን ከዚህ አመሉ ተቀይሯል? ይህ አመሉ እንደማያዋጣው በትክክል ተገንዝቧል ወይ ብለን ስናይ አሁንም በቂ ማስረጃዎች አልተሰጠንም ባይ ነኝ። አንድ ቀላል ምሳሌ ላንሳ። እስረኞቹ እየተፈቱ ነው። ላለፉት ሁለት ወራት እንደዚህ እስረኞቹ የሚፈቱበትን ሁኔታ ስናይ ግን ድርጅቱ ተገዶ፣ ወጣቶቹ ግፊታቸውን ስላጠናከሩ ስለፈሩ የኢህአዴግ ሰዎች መፍታት ጀመሩ እንጂ አይ ማሰራችን ትክክል አይደለም አሁን መፍታት አለብን ብለው ያመጡት አይመስለኝም። እንደዛ ቢሆን ለምሳሌ ሰዎች አሁን እየተፈቱ ያለበትን ሁኔታ እስኪ እሚያውቁ ምንም የተደራጀ እኮ አሰራር የለም። አሁን ከእስር የተፈቱት ሰዎች እንደሚነግሩን ከተፈቱት በላይ እስር ቤት እኮ አሉ ሰዎች። አሁን እየተፈቱ ያሉት ሰው የሚያውቃቸው የተወሰነ ሰው የሚጮሁላቸው ሰዎች ናቸው። ስማቸውን የማናውቃቸው ከአስር አመት ከዛ በላይ የታሰሩ ብዙ ሰዎች አሉ። ይሄን እኔ አይደለሁም እምልህ ከእስር ቤት የወጡት ሰዎች ናቸው። ከልቡ የተቀየረ ድርጅት ቢሆን ኖሮ አንደኛ የመንግስት አካላት ያሉበት፣ ከዛ ደግሞ ተቃዋሚዎች እንዲሆኑ አባላችን ታሰረ የሚሉት ተቃዋሚዎች፣ እሱም ይቅር እንደው ነገሩን በገለልተኝነት ሊያይ ይችላል። የፖለቲካ እስረኞቹን ለይቶ ይለቃል የሚባል አካል እንደዚህ አይነት የተደራጀ ነገር የለም። ዝም ብሎ ዝም የማሰኘት የማስተንፈስ ነገር ነው የምናየው። አሁን በቅርብ የፋሲካ ሰሞን ታስታውሳላችሁ አስራ አንድ ወንድሞቻችንና እህቶቻችን ታሰሩ፣ እነ እስክንድር እነ ተመስገን። እነሱ ከመታሰራቸው በፊት በአስቸኳይ ጊዜ አዋጁ ስልክህ ላይ የሆነ ነገር አለ ተብሎ የታሰረ ሰው አለ። እሱ አልተለቀቀም። ለምንድን ነው? እንደ እስክንድር የተለቀቁት ሰው ስለሚያውቃቸውና ሰው ስለጨወላቸው ነው እንጂ ምንም ሌላ የተለየ ነገር ኖሯቸው አይደለም። እና ድርጅቱ እንደ ድርጅት ለለውጥ ተዘጋጅቷል አገሪቱንም ለመለወጥ ታጥቆ ተነስቷል የሚያስብል ነገር ገና አላየንም። ጭንቅ ላይ ስለሆኑ ነው እስካሁን ያየናቸው ምልክቶች እየሰጡን ያሉት ብዬ ነው የምወስደው። ይሄ ስህተት ቢሆንና ኢህአዴግ ከልቡ ቆርጦ ወደ ለውጥ ቢያሸጋግረን በጣም ከሚደሰቱት አንዱ ነው የምሆነው። ሌላው አንድ የመጨረሻ ነጥብ በአስቸኳይ ጊዜ አዋጁን በተመለከተ፣ የአስቸኳይ ጊዜ አዋጁ ከጠቅላይ ሚኒስትር አብይ ጋር ምንም ግንኙነት ያለው አይመስለኝም። በኔ ግን የአስቸኳይ ጊዜ አዋጁ የታወጀው በዋናነት የወታደሩ የወታደሩና የጸጥታው ክፍል በተለያዩ ምክንያቶች ደህንነት ስላልተሰማውን አገሪቱን እየተቆጣጠርኩ አይደለም፣ እምፈልገውን ያህል እየተቆጣጠርኩ አይደለም በሚል ስጋትና ፍርሃት ውስጥ ስለሆነ ነው የታወቸው። ስለዚህ ይሄው አካል አይ አሁን ሁሉንም ነገር ተቆጣጠር ያለው አሁን ሰላም ተሰምቶኛል እስኪል ድረስ የአስቸኳይ ጊዜ አዋጁ የሚነሳው ጠቅላይ ሚኒስትር ኃይለማርያም ቢኖሩም ይነሳ በነበረበት መንገድና ምክንያት ይመስለኛል፣ ይሄን ለማለት ነው። መልካም። ብትሳሳት የመረጥካቸውን ግምቶች እንድትሳሳት እንመኛለን። አንዳንዶቹ ከተስፋውም ጋር የሚገናኙ ናቸውና ሰፊ ውይይት ነው ያደረጋችሁ። አድማጮች ያሉበት ሊወያዩባቸው የሚችሉ በርካታ ነጥቦች ተነስተዋል። ፈታ ፈታ አድርጋችሁም በብዙዎቹ ጥያቄዎች ላይ ብርሃን ፈንጥቃችኋል። የኢትዮጵያ ማለዳ ፈተናና እድሎች በሚል የጀመርነው ውይይት ይቀጥላል። ተጀመረ እንጂ አላበቃም። ታዲያ ቁጥራቸው የበዛ ጥያቄዎች ጥቂት መልሶች ብቻ ያሉበት ይመስላል። ሌሎች ጥያቄ የሚወልዱ ጥያቄዎችንም አንስታችኋል። ጠቅላይ ሚኒስትር አብይን ስናገኝ ምናልባት ከፊሉ የጥያቄ ተራራ ይናድ ይሆናል። ለሁሉም መስፍን ነጋሽ፣ ጸዳለለማ ሄኖክ የማነ እግዜር ይስጥልኝ። አመሰግናለን። አሉላ